ጋቢና ቪኦኤ! ጋቢና ቪኦኤ! ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ሙሉ ነው። በዚች አሪፍ ታክሲ መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ። የዛሬ ምሽት የጋቢና ቪኦኤ የመወያያ ጉዳያችን ኢትዮጵያውያን ማህበራዊ ሚዲያን እንዴት ይጠቀሙበታል? እንጠይቃለን፣ እናወያያለን። የምሽቱ የጋቢና ቪኦኤ ተሳፋሪዎቻችን እናንተን ውድ አድማጮቻችንን ጨምሮ በእውቀቱ ስዩም፣ አምለሰት ሙጬ፣ ሳያደምሴና ሌሎችም አሉ። ቀጥሉ፣ ጉዟችንን እንጀምር። ዛሬ የምንወያየው ታዋቂ ኢትዮጵያውያንና የማያውቁት የፌስቡክ ገጾቻቸው በሚል ይሆናል። ልጆቻቸው አላልንም፣ የፌስቡክ ገጾቻቸው በሚል እያዝል ከሌሎች ሀገሮች የፌስቡክ ተጠቃሚዎች ጋር ሳነሳጥረው የኢትዮጵያ ወይም የማህበራዊ ሚዲያ ተጠቃሚዎች በብዛት ራሳቸውን ይደብቃሉ። እንዳልካቸው ኃይለ ሚካኤል ይባላል። ትምህርትን በኢንተርኔት ስለማቅረብ ወይም ኢለርኒንግ አስመልክቶ ጥናት አድርጓል። ማህበራዊ ሚዲያን በተመለከተ ላደረግነው ውይይት አንዱ ተሳታፊ ነው። እዚህ ኮ የሚነሳው አንዳንድ ጊዜ የፓርላማ ጥያቄ ነው፣ የት ነበርክ ታደለ? በመምህርነትና በትምህርት አስተዳደር ስራ ረዘም ላለ ጊዜ ሰርቷል። በጋዜጠኝነት ሙያም አገልግሏል። ማህበራዊ ሚዲያን እንደ አይነተኛ መገናኛ ይጠቀምበታል። ደራሲና ገጣሚ በእውቀቱ ስዩምን በዚች በሞላች ባጃጅ ተሳፍረዋል። እኔ የባለንጀሮች ገጽ የምለውን ወይም ፋምፔጅ የሚባለውን ገጽ ኔ የማስበው ልክ እንደ ገጠር የሰርግ ድንኳን ነው። በእውቀቱ ስዩም ስለ ማህበራዊ ሚዲያ የሚለዋለው። በሉ ጠጋ ጠጋ በሉ፣ ሰዓት ቦታ አትፈጅም፣ እናሳፍራት። ሶሻል ሚዲያ ላይ ምንም የለኝ፣ ዩቱብ ግን አንደኛ፣ ዩቱብ አካውንት ሳያት ደምሴ በሞዴልነትና በቁንጅና ውድድር አሸናፊነቷ ወደ ሕዝብ የመጣች አርቲስት ናት። ተዋናይ ድምፃዊት፣ ዳይሬክተርም ናት። በስሟ ስለሚንቀሳቀሱት ግን ስለማታውቃቸው የፌስቡክ ገጾች የምትለው ይኖራታል። ሌላ ደግሞ ታታሪ ጎበዝና ርቆ አሳቢ ቆንጆ ብያለሁ ቆንጆ ብላለች። አሁን አምለሰት ሙጬም ተሳፍራለች። ይህ የማስተላልፈው መልክት በተወሰነ ደረጃም ሊደመጥ ይችላል ብዬ ስላሰብኩ አልካም ነገር ይገነባል ብዬ የማስበውን ነገር ለማድረግ አስብ ያለሁኝ አምለሰት ሙጬ በሞዴልነት የቁንጅና ውድድር አሸናፊ ተዋናይት፣ ዳይሬክተር እንዲሁም በአንድ ወቅት በጋዜጠኝነት ሙያ የሰራች ወጣት ባለሙያ ናት። እሷንም አነጋግረናታል። ሚልቄ ውስጥ ፌስቡክን መጠቀም ሲጀምሩ በጣም ደስታቸው የነበረው ነገር ሃያ ሰላሳ አመት በፊት ከሚያውቁት የትምህርት ቤት ጓደኞቻቸው ማበራደጎቻቸው ጋር ያደረጉት ግንኙነት ነበር። ኤልሻዳ ነጋሽ፣ ሰላም ኤልሹ። መስታወት አብረን ለረጅም ጊዜ ስለሰራ ነው ሊፈቀድልኝ ከጋዜጠኝነትና ከሚዲያ ግንኙነት ጋር በተያያዘ የዳበረ እውቀትና ክህሎት ያለው በአጭሩ የማህበረሰብ ድረገጽ ጉሩ ወይም አድባር ነው ሁሉንም ከፕሮግራማችን ታገኙታላችሁ ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ ዜና እአስቀድም እንደምናመሻችሁ የምሽቱን አጠር ያሉ ዜናዎች የማስደምጣችሁ ጽዮን ግርማ ነኝ። በሳውዲ አረቢያ ለሚመራው ጸረ ሽብር ጥምረት ሙሉ ድጋፍ ለመስጠት ዝግጁ መሆኑን የኤርትራ መንግስት አስታወቀ። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በሽብር ፈጠራ ላይ ለመዝመት የሚያስችል ጥምረት ለመፍጠር በሳውዲ አረቢያ የተነሳው ጅማሮ በአካባቢያችንና በመላው ዓለም ሰላምና መረጋጋትን ለማስፈን ቁልፍ እርምጃ ነው ብሏል። ጅቡቲ ውስጥ ትላንት በጸጥታ ኃይሎች የጸሎት ስነ ስርዓት ላይ በነበሩ ሰዎች መካከል ከተጫረው ግጭት ወዲህ ዛሬ ተረጋግታ መዋላ ተገልጿል። በግጭቱ አስራ ዘጠኝ ሰው መገደሉን የተቃዋሚዎቹ መሪዎች አመልክተዋል። ግጭቱ የተነሳው በዋና ከተማይቱ ባልባላ ቀበሌ ሲሆን አካባቢው የተቃዋሚዎቹ ጠንካራ ይዞታ እንደሆነ ይታወቃል። የማዕከላዊ አፍሪካ ሪፐብሊክ ዜጎች አዲስ ሕግ እንዲረቀቅና እንዲወጣ እንደሚፈልጉ በአካሄዱት ውሳኔ ሕዝብ አስታወቁ። በቅድሚያ በወጡ መረጃዎች መሰረት 93 ከመቶ የሚሆን ድምጽ ሰጪ ፕሬዚዳንቱን የስልጣን ዘመን በሁለት ባለ አምስት ዓመት ጊዜ የሚገድብ የጦር ኃይሉን አቅም የሚቆጣጠርና የእምነት ነጻነት እንዲረጋገጥ የሚደነግግ አዲስ ሕገ መንግስት እንደሚፈልግ ገልጿል። እየተጠናቀቀ ባለው የአውሮፓ ሁለት ሺ አስራ አምስት አመተ ምህረት ወደ አውሮፓ የገባው ፍልሰተኛ ቁጥር ከአንድ ሚሊዮን መብለጡን ዓለም አቀፉ የፍልሰት ድርጅት አይኤምኤፍ አስታወቀ። ይህ ቁጥር ከሁለተኛው የዓለም ጦርነት ወዲህ ግዙፍ የፍልሰት መጠን መሆኑን አይኤምኤፍ አክሎ አመልክቷል። አድማጮች፣ ዜናዋ በቃ። ከእለቱ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። ሄኖክ ሰማ እግዜርና መስታወት አድራጋውንን አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪዌ ሌትስ ክሮስ ባውንደሪስ ቱጌዘር። የፌስቡክና ትዊተር ገጾች ለአርቲስቶችና ታዋቂ ሰዎች አይነተኛ የመገናኛ መድረኮቻቸው ናቸው። ድርስ ስራዎቻቸውና የመድረክ ዝግጅቶች ሲኖራቸው ያስተዋውቁባቸዋል። በተለያዩ አጋጣሚዎች የመልካም ምኞት መግለጫዎቻቸውንም ያስተላልፉበታል። በጉዳዩ ላይ ሀሳብ ሲኖራቸው አስተያየቶቻቸውንም ያሰፍሩበታል። ማህበራዊ ድረገጽን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በምትኩ ያለ አርቲስቶቹ ፈቃድና እውቅና ማንነታቸው የማይታወቁ ሰዎች ስማቸውንና ምስላቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጾች ባለቤቶች ቁጥራቸው የበዛ ነው። ጽዮን ግርማ ከእነዚህ አርቲስቶች መካከል ጥቂቶቹን አነጋግራ ተከታዩን ዘገባ ሰርታለች። የፌስቡክና ትዊተር ገጾች ለጸሐፊዎች፣ ለአርቲስቶችና ታዋቂ ሰዎች አይነተኛ የመገናኛ መድረኮቻቸው ናቸው። ድርስ ስራዎችንና የመድረክ ዝግጅቶች ሲኖሯቸው ያስተዋውቁባቸዋል በተለያዩ አጋጣሚዎች የመልካም ምኞት መግለጫዎችንም ያስተላልፉበታል። በጉዳዮች ላይ ሀሳብ ሲኖራቸው አስተያየታቸውን ያሰፍሩበታል። ማህበራዊ ድረገጽን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በምትኩ ያለ አርቲስቶች እውቅናና ፈቃድ ማንነታቸው የማይታወቁ ሰዎች ስማቸውንና ምስለ ገጻቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጽ ባለቤቶች ቁጥር ከፍ ያለውን ቁጥር ይዛል። በህዝብ ዘንድ በተለያየ መንገድ እውቅና ያላቸውን በርካታ ባለሙያዎች አነጋግሬ ያለሁ አብዛኞቹ ማህበራዊ ሚዲያን ተጠቅመው እንደማያውቁ፣ ገጾቹም የእነርሱ እንዳልሆኑ ገልጸውልኛል። ከነዚህ መካከልም እነርሱ የማያዙባቸው ነገር ግን በስማቸው በርካታ ገጾች የተከፈቱ ሶስት መያተኞችን አነጋግሬያለሁ። ደራሲ፣ ገጣሚ አሁን ደግሞ በዩናይትድ ስቴትስ ቦስተን አቅራቢያ በሚገኘው ብራውን ዩኒቨርሲቲ ተጋባዥ ደራሲ በእውቀቱ ስዩም በዚህ ጉዳይ ላይ አስተያየትን ስለሰጠኝ በጣም አመሰግናለሁ እኔም ስለጋበዝሽኝ በጣም አመሰግናለሁ ሲሆን የፌስቡክና ትዊተር ገጾች ለአርቲስቶችና ታዋቂ ሰዎች እንዲሁም ለእንዳንተ ያሉ ጸሐፊዎች አይነተኛ የመገናኛ መድረኮቻቸው ናቸው። ና አንተ የትኛውን ትመርጥ? አለ እኔ የምጠቀመው የፌስቡክን የማህበራዊ ሚዲያ ዘርፍ ነው። በጣም ቶሎ ቶሎ አልጽፍም፣ ግን አልፎ አልፎ በወቅታዊ ፖለቲካዊ ክስተቶች ላይ ተቻለሁ እንዲሁም ደግሞ የግል አመለካከቴን የግል ፍልስፍናዬን በኪነ ጥበብ ላይ ነገሮች ላይ ያለኝን አመለካከትና ሀተታ አልፎ አልፎ እየጻፉ ባጭሩ እለጥፋለሁ። ግጥሞቼንም እለጥፋለሁ። የሌሎችንም ደግሞ አነባለሁ። በዚህ መንገድ ነው እየተጠቀምኩበት ያለው። ስራዎችን ከሚያነቡ አድናቂዎችና ተቾች ጋር በምን መልኩ ነው በዚህ ማህበራዊ ገጽ ላይ የምትገናኘው? የአድናቂዎችህን ገጽስ እንዴት ነው የምትቆጣጠረው? እኔ የባለንጀሮች ገጽ የምለውን ወይም ፋን ፔጅ ባለውን ገጽ እኔ የማስበው ልክ እንደ ገጠር የሰርግ ድንኳን ነው የምቆጥረው በገጠር የሰርግ ድንኳን ከተጣለ በኋላ አላፊ አግዳሚው ባላገር በሙሉ እየመጣ ምግብ ሲሸተው ገብቶ ተሳትፎ ያው የሰርግ ወረቀት የሰርግ መጥሪያ ወረቀት ሳይይዝ ተጠራው አልተጠራው ሳይል ገብቶ ማንኛውም ባላገር በልቶ ጠጥቶ አመስግኖ ይሄዳል። እንደዛ ነው የኔ ገጽ። ማንም ሰው የኔን ስራ፣ የኔን ጽሁፍ፣ የኔን ሀተታ፣ የኔን ግጥም ማንበብ የሚፈልግ ሰው ገብቶ አይቶ፣ አንብቦ አስተያየት ሰጥቶ ወይ አመስግኖ ወይ ደግሞ ተችቶ መውጣት ይችላል፣ ማለት ነው። እና ብዙ ሰዎች ስለሚሳተፉበት አንዳንዴ የሁሉን አስተያየት ማየት ለሁሉ አስተያየት ለአንዳንድ ለሚጠየቁ ጥያቄዎች መልስ መስጠት ይከብዳል። ቢሆንም ግን ብዙ ሰው ስለሚሳተፍበት ለእኔ የተሻለ ሀሳቤን የማስተላልፍበት መድረክ ነው ብዬ አስባለሁ። በአንተ ስም የተከፈቱ በርካታ ገጾችን ተመልክቻለሁ። የአንተ ገጾች ካልሆኑ ለምን አላዘጋሃቸውም? የተወሰኑትን በቀጥታ ጽፌላቸው እንዲዘጉልኝ ነግሬያቸው ነበር፣ ግን አላደረጉትም። አንዳንዴ ደግሞ ለአንባቢዎች ያመልክቻለሁ እነዚህ እነዚህ እነዚህ ገጾች የኔ አይደሉም፣ አንዳንድ ሰዎች በእኔ ስም ያወጧቸው ናቸው ብዬ አስጠነቅቃለሁ። ግን እንደዛም ሆኖ በእኔ ስም የወጡ ግን የኔ ያልሆኑ ገጾች የራሳቸው ነው ተከታዮች አሏቸው እና አንደኛው መቆጣጠሪያ መንገድ ፌስቡክ የእኔ መሆኑን የሚያስረዳ ምልክት እንዲሰጠኝ መጠየቅ ነበር። አሁን ምልክት መስጠት አቁመዋል መሰለኝ እሱን ማግኘት አልቻልኩም ግን አሁንም እሞክራለሁ ብዬ አስባለሁ የተለየ ምልክት እንዲሰጠኝ እና አንባቢዎች ይሄ ትክክለኛው የእሱ ገጽ ነው ብለው እንዲለዩ የሚያደርግ እና በተቻለ መጠን በራሴ ስም ራሴ እንድጠቀም እፈልጋለሁ ማለት ነው። ማህበራዊ ሚዲያ ለኢትዮጵያውያን ምን አይነት መድረክ ነው? ኢትዮጵያን እንግዲህ ማህበራዊ ሚዲያ ብቸኛ የአንደበታቸውን የሚገልጹበት፣ አስተሳሰባቸውን የሚገልጹበት፣ ጭወታቸውን የሚገልጹበት ብቸኛ መድረክ ነው ብዬ አስባለሁ። ኢትዮጵያ ውስጥ በአሁኑ ጊዜ ያው ጋዜጦች፣ ዶ ጣቢያዎች በመንግስት ቁጥጥር ስር ናቸው። ሰዎች በነጻነት ራሳቸውን የሚገልጹበት ጋዜጣ ወይም ሌላ አይነት የመገናኛ መስመር ባለመኖሩ ምክንያት ፌስቡክ በጣም ብርቅ የሆነ ሰዎች ራሳቸውን የሚገልጹበት ከሌሎች ጋር የሚገናኙበት መድረክ ነው። ስለዚህ ሰዎች ይህንን ብርቅ የሆነ መድረክ በጥንቃቄ በአግባቡ ሊገለገሉበት ይገባል ብዬ አስባለሁ። ቀጥዬ ያነጋገርኳት የቁንጅና ውድድር አሸናፊ ሞዴል፣ ተዋናይት፣ ዳይሬክተር ጋዜጠኛም ነበረች። አርቲስት አምለሰት ሙጬ ትባላለች። በርከት ያሉ የፌስቡክ ገጾች በስሟ ካሉ አርቲስቶች መካከል አንዷ ናት። አምለሰት ሙጬ፣ የማህበራዊ ድረ ገጾች ላይ በርካታ ከስምንት በላይ በአንቺ ስም የተከፈቱ ገጾች አሉ። እነዚህ ገጾች ያንቺ ናቸው? ስምንት ሜኒ ሊሆኑ አይችልም። አንድ አለ የራሴ ያልሆን ያልሆኑ ነገሮችን ያሉን ፎቶዎችን ሲወጡ ሳይ ለምን አብዴት ማድረግ አልጀምርም ብዬ ስለ ሶሻል ሚዲያም የተወሰነ ግንዛቤ ሳገኝ የራሴን ኑራ ማድረግ ጀመርኩ ቅርብ ጊዜ ማለት ነው። እነዛን ገጾች ለማዘጋት ጥረት አላደረግሽም? እንግዲህ አሁን ሲስ ሁኝ እኔም የያስኩት ጉዳይ አልነበረም ለማዘጋት እንኳን ያው አንዳንዶቹ ፋሮች ናቸው ከሞም ከመውደድም እንጂ ከማድነቅም የሚፈጥሩት ነገር ነው። እና ያው ግን አንዳንድ ጊዜ ግንዛቤ ላክ ሰዎች ላንቺ ያላቸውን ነገሮች ኮንታክትም እያደረጉ ምናምን አንዳንድ ነገር እንደዛ ሰማለው። እሱ ያው በመጥፎ ሲሆን ጥሩ አይደለም፣ በመልካም ሲሆን ደግሞ ትቀበያዋለሽ። ሰው ወዶች የሚያደርገውን ነገር እና ምንም ለማዘጋት እንቅስቃሴ ማላደረግ ተከታዮችሽ በተለያዩ ሌሎች ገጾች መምታታታቸው ጉዳቱ አልታየሽም። አስቤበት ይሄ ነገር ይጠቅማል ይሄ ነገር ላይ ክለ እንደዚህ ነገር ላስተላልፍበት ብዬ አልጀምር። ምናልባት ከአሁን በኋላ ቁም ነገር ያዘሉ ነገሮችን ለሰዎች ይጠቅማሉ ብዬ የማስባቸው ነገሮች ወደፊት ስሰራ ከስራዬ ጋር አያይዤ ሰብኩት እቅድ አለ። ለጊዜው ግን እንደዚህ እንደው ዝም ብሎ ከሰዎች ጋር ኮሚኒኬት በማድረግ ነው ያለበትን ሁኔታ አብዴት ለማድረግ ነው እንጂ ቁም ነገሮችን ለማስተላለፍ እና አንዳንድ ነገሮችን ኮንታክት ከእነሱ ጋም ኮሚኒኬት ለማድረግ ያደረግኩት ነገር የለም። ምናልባት ከአሁን በኋላ ግን የማስተላልፈው መልእክት በተወሰነ ደረጃም ሊደመጥ ይችላል ብዬ ስላሰብኩኝ አልካም ነገር ሊገነባል ብዬ የማስበውን ነገር ለማድረግ አስቤ ያለሁኝ ካምለሰት ቀጥ እያነጋገርኳት ሰያት ደምሴን ነው። እሷም የቁንጅና ውድድር አሸናፊ ነበረች፣ ተዋናይት፣ ሞዴል፣ ዳይሬክተር፣ አሁን ደግሞ የዲዛይነርነት ሙያ ተቀላቅላለች። በርካታ ተከታዮች ያለው የአድናቂዎች ገጽ በስሙ አለ፣ ሰያት ደምሴ ፌስቡክ ላይ በጣም ትልቅ ቁጥር ከመቶ ሀያ ሺህ በላይ ሰዎች የሚከተሉት አንድ የአድናቂዎች ገጽ አለ። እንደዚሁም ደግሞ ሌሎች አንድ ሁለት ሶስት ገጾች አሉ። እነሱ ገጾች ያንቺ ናቸው። የኔ አይደሉም። ማን ነው የሚጠቀምባቸው? በትክክል አላውቀውም። ለማወቅ አልሞከርሽም? በጣም ብዙ ሙከራ አድርጌያለሁ። እኔም ጓደኞቼም አብረኝ የሚሰሩት ሰዎች ሙከራ አድርገዋል። ግን ልጆቹ ፈቃደኛ ያልሆነ ፌስቡክን ማነጋገር አልቻልሽም? አልሞከርሽም? ለምሳሌ ማዘጋት ይቻላል፣ እሱን አልሞከርሽም? በጣም ብዙ ሞክሬ አለሁኝ። አሁንም ኢሜይል እንልክላቸዋለን ግን ይታያል የሚል ሪፕላይ ያደረጉልሽ የለ ሚዲየት ልጅ ሪቪው ያደረግ ነው ነው እንደሱ ነው የሚሉት። ሰዓት አንቺ ሶሻል ሚዲያ ላይ የራስሽ አካውንት አለሽ? የራስሽ ገጽ አለሽ? እኔ ሶሻል ሚዲያ ላይ ምንም የለኝ፣ ዩቱብ ግን አለኝ። የዩቱብ አካውንት ለምንድን ነው የማትጠቀሚው? ለምንድነው መጠቀሚ ያልፈለግሽ? በእርግጥ ፌስቡክ በእኛ ስራ ላይ የሚጠቅም ብዙ ነገር አለው ግን አሁን እኔም የራሴን እንደገና ሌላኛው ገጽ ብከፍት ከስር ከስርም እኔ የማደርገውን ነገር እየወሰዱ ስለሆነ የሚጭኑት እንደገና የበለጠ ማምታታት ነው የሚሆነው። ይሄ የእኔ ነው ብሎ ለማለት ደግሞ በጣም ጊዜ የሚወስድ ነገር ይሆናል ብዬ ስላሰብኩ፣ ኦልሬዲ እነሱ ቦታውን ይዘውታል። ሌላ አዲስ ሰው እንኳን ቢመጣ እኔ የምጭነውን ነገር ቶሎ ወስደው ከጫኑት ሁሉም ሰው ነው ግራ የሚጋባው። ልክ እንደ ሰዓት አብዛኞቹ በስማቸው የተከፈቱ ገጾችን ለማዘጋት ብዙ ደክመዋል። ግን ደግሞ በእነርሱና በሌሎች በርካታ አርቲስቶች ስምና ምስል የተከፈቱ ነገር ግን እነርሱ ብዙም የማይጠቀሙባቸው ገጾች በሌሎች ሰዎች አማካኝነት እየተንቀሳቀሰ ይገኛል። ደራሲና ገጣሚ በእውቀቱ ስዩም እንዲህ ያሉ ሰዎች ከድርጊታቸው ቢታቀቡና እያንዳንዱ ሰው ማህበራዊ ሚዲያ የሚሰጠውን እድል በመጠቀም የአገልግሎቱ ተቋዳሽ እንዲሆን ይመክራል። Ingabina ቪኦኤ kuke saurare yanzu haka tare da Henok Fente da Mestawad Aragaw የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አሁን ከምሽቱ 1 ሰዓት ከ45 ደቂቃ ሆኗል። ዝግጅታችን እስከ 2 ሰዓት ድረስ ይቀጥላል። የጋቢና ጉዟችን በቀጣዩ እንግዲህ ሙዚቃውን ሳታደንቅ ነው የዘለልከው ነው ያልሽው። ገና ነው ሙዚቃ ማሽ ይሰማል። አልሰማንም እ አንተ ስትዘፈን ሲሆን ሙዚቃ ነበር አላለችም። እናልፈዋለን። ለማንኛውም አሁን ኤልሻዳይ የነጋሽን ከሀያ ሁለት ማዞሪያ እናሳፍርና አንተ ሹፍር ነህና ቀጥል። ኤልሻዳይ ነጋሽ በአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሲስተም የመጀመሪያ ዲግሪ ያለው በስፖርትና አድሚኒስትሬሽን ቴክኖሎጂ በስዊዘርላንድ ሁለተኛ ዲግሪውን ተቀብሏል። እንዲሁም የሲኤንኤን የአፍሪካ የአመቱ ጋዜጠኛ ሽልማት በስፖርት ዘርፍ እጩ ነበር። አሁን የዲጂታል ሚዲያ አማካሪ ነው። ኤልሻዳይ ስለ ማህበራዊ ሚዲያ ምንነት ያብራራል። ማህበራዊ ሚዲያ እንግዲህ በአሁኑ ሰዓት ዓለም ዙሪያ ኒው ሚዲያ ወይም አዲስ ሚዲያ ከሚባሉ የሚዲያ ክፍሎች ውስጥ አንዱ የሆነና ምናልባት በተጠቃሚነት ደረጃ በሰፊው ሁኔታ እየተሰራጨ ያለ የመገናኛ መንገድ ነው። በፊት አንድ ሰው ማህበራዊ ሚዲያ ለመጠቀም በጣም በውድ ዋጋ የሚገዙ ኮምፒውተሮችን መጠቀም ነው ከኢንተርኔት ጋር ራሱ ማገናኘት የሚችለው አሁን በተለያዩና በጣም ዋጋቸው ባነሰ ነገሮች መተካት ስለቻለ ማህበራዊ ሳዊ ሚዲያ ደግሞ ይሄንን የቴክኖሎጂ ሽግግር ዴስክቶፕ ኮምፒውተር ወደ ላፕቶፕ፣ ከዛ በኋላ ወደ ሞባይል ስልክ፣ አሁን ደግሞ ወደ ስማርት ስልኮች የተደረገው ሽግግር ጋር አብሮ አንድ ላይ በመምጣት በተለይ በታዳጊ ሀገሮች በጣም እየተስፋፋ ያለ የመገናኛ መንገድ ነው። የማህበረሰባዊ ሚዲያን ምናልባት ኢንፎርማል በሆነ ወይም ውስጣዊ በሆነ መንገድ የጀመረው ምናልባት የዛሬ አስራ ሁለት አስራ ሶስት ዓመት ማይስፔስ የሚባል ኩባንያ ነው። ያ ኩባንያ በታዋቂው የሚዲያ ባለሙያ በሮበርት ሞዶክ የሚመራ ኢኒሽቲቭ ነበረ። ያ ኢኒሽቲቭ ያው በብዙ መልኩ ውጤታማ ባይሆንም ሌሎችን የተመሳሳይ የሆኑ የማህበረሰባዊ ሚዲያዎች እንዲፈለፈሉ ቦታዎችን ፈጥረዋል። ከዛ በኋላ ሁላችን የምናውቀው ፌስቡክ የዛሬ አስራ አንድ አመት አካባቢ በማርክ ዙከርበርግ ምክንያት ስራ ላይ ዋለ። ከዛ በኋላ ፌስቡክን ተከትሎ የተለያዩ ማህበረሰባዊ ሚዲያዎች መጡ። ሁሉም መጀመሪያ ላይ የመገናኛ መንገዶች ናቸው። ሺ ስድስት አካባቢ ኢትዮጵያ ውስጥ ፌስቡክን መጠቀም ሲጀምሩ በጣም ያስደስታቸው የነበረው ነገር የሀያ ሰላሳ አመት በፊት ከሚያውቁት የትምህርት ቤት ጓደኞቻቸው ማበራደጎቻቸው ጋር ያደረጉት ግንኙነት ነበር። በኋላም ፌስቡክን ተከትለው የተለያዩ ሚዲያዎች መፈልፈል መጀመራቸውንና ቁጥራቸው እየበዛ ሲመጣ አገልግሎታቸውና ምክንያታቸው እየሰፋና እንደየዘርፉ እየተለያየ መጥቶ አሁን ለማህበረሰቡ ዋነኛ የመገናኛ ሀሳባቸውን የመግለጫና እራሳቸውን የማስተዋወቂያ መንገድ በመሆን እያገለገለ እንደሚገኝ ይናገራል። በታዋቂ ግለሰቦች በጸሐፊዎችና ተከታይ ባላቸው ሰዎች ስም የሚከፈቱ ገጾች እንዲሁም ሰዎች መረጃ ለማግኘት በብዛት የሚጎበኟቸው ገጾች ውስጥ የሚታየውን ከመስመር የወጣ ቃላትን በመጠቀም መድረኩን በማራከስ ሰዎች የሚፈልጉትን ሀሳብ እንዳያስተላልፉ ለሚያደርጉትና እድሉን ለሚያጠቡ ተጠቃሚዎች ውስጥ ብቻ ሳይሆን በመላው ዓለም በአሁኑ ሰዓት የዛሬ አምስት ዓመት ያልነበረ የስራ ዘርፍ ተፈጥሯል። ይሄ ማህበረሰባዊ ሚዲያ ኤክስፐርት ወይም የዲጂታል ሚዲያ ኤክስፐርት የምንለው የስራ ዘርፍ ነው። ይሄ ሁለት ጥቅሞችን ያስገኛል። ለትርፋማ ለሆኑ ኩባንያዎች እንዴት ነው እነዚህ ኩባንያዎች የሚያቀርቧቸውን የተለያዩ ሰርቪሶችና ፕሮዳክቶች እንዴት ነው ለተጠቃሚ ማስታወቅ የሚችሉት እና ከዛ ትርፍ ማግኘት የሚችሉትን የሚለውን ቀጥሮች ከመጸነስ ጀምሮ ወደ ተግባራዊ መዋል እንዳንድ አዲስ የስራ ዘርፍ መፈጠር ችሏል። ይሄ በትርፋማ በሆኑ ኩባንያዎች ማየት የምንችለው ነው። በሌላ በኩል በታዋቂ ግለሰቦች በፊት ማየት የምንችለው በፊት ታዋቂ ግለሰቦች ፌስቡክ አካውንታቸውን ከፍተው በኋላ ተጠቃሚዎቹ በሚያድጉበት ጊዜ ወደ ፔጅ ቀይረውት እያስኬዱ እንዳለበት ሁኔታ ይህንን ወደ እነሱ የሚመጣውን ኢንፎርሜሽን ተደጋጋሚ በእነሱ ስም ያሉ አካውንቶች የሚከፈቱት ሁኔታ እየተከታተለ ማዘጋትም ሲኖርባቸው ማዘጋት እየቻለ፣ ለምሳሌ በአርቲስቶች ደረጃ ደግሞ ማየት ምንችለው እነሱ የሚፈጥሯቸው የፈጠራ ስራዎችን ሌሎች ሰዎች በመጠቀም ጥቅም ለማግኘት የሚሞክሩትን ሁኔታዎች እየተከታተለ ስራውን ፕሮፌሽናል በሆነ መንገድ ማኔጅ ማድረግ አሁን በጣም አስፈላጊ ስራ መሆን ጀምሯል። ማህበራዊ ሚዲያን ዋነኛ መድረክ በማድረግ ማንኛውም ሰው ሀሳቡን በስድብ ሳይሆን በሀሳብ የመምታት ልምድን እያዳበረ፣ ትምህርትን ከሚሰጡ ገጾች ትምህርትን እየቀሰመ፣ ሀሳብን በነጻነት የማንሸራሸሪያ መድረክ በማድረግ መጠቀም ለአንድ ማህበረሰብ ከፍተኛ ለውጥ ማምጣት የሚችል መድረክ መሆኑን ሁሉም ባለሙያዎች ይስማማሉ። ሞቅ ሞቅ እያደረግን እንግዲህ የምሽቱ ዝግጅታችን ከአንድ ሰዓት ተኩል እስከ ሁለት ሰዓት ድረስ እንደሆነ እናሳስባችሁ። የምታገኙን ደግሞ በአጭር ሞገድ ነው፣ በስልሳ ሰማንያ እና በአስራ አምስት ሺ አምስት ሰማንያ የለም ቀደም ብለን ካላችሁ ደግሞ በመካከለኛ ሞገድ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ደግሞ አለው በመካከለኛ ሞገድ እንገኛለን። የምሽቱ ማሳረጊያ ውይይታችን የኢትዮጵያውያን የማህበረሰብ መገናኛ ብዙኃን አጠቃቀም ላይ ይሆናል። እንዳልካቸው ኃይለ ሚካኤል ይባላል። ትምህርትን በኢንተርኔት ስለማቅረብ ኢለርኒንግ አስመልክቶ ጥናት አድርጓል። በአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር ነበር። የዞን ዘጠኝ የጦማር ጸሐፊዎች መካከል አንዱ ነው። በአሁኑ ሰዓት አሜሪካ ሀገር በሚገኘው የኦሬገን ዩኒቨርሲቲ የዶክትሬት ተማሪ ነው። የት ነበርክ ታደለ። በመምህርነትና በትምህርት አስተዳደር ስራ ላይ ረዘም ላለ አመታት አገልግሏል። የጋዜጠኝነት ትምህርት ከተማረም በኋላ በተለያዩ ጋዜጦች ላይ እስከ ዋና አዘጋጅነት በመሆን ሰርቷል። በማህበራዊ ሚዲያ ዘርፍ በዋነኝነት ተጠቃሽ የሆነው ፌስቡክ ከ2001 ዓ.ም ጀምሮ ሲጠቀምበት ቆይቷል። የግሉን የጡመራ መድረክ ከፍቶም ይሰራ ነበር። ካለፉት ሁለት ዓመታት ጀምሮ ግን ፌስቡክን እንደ ዋነኛ የብዙሀን መገናኛ መድረክነት ይጠቀምበታል። ይጽፋል፣ ይወያያል፣ ያወያያል። ባልደረባችን ጽዮን ግርማ ሁለቱንም እንግዶች ኢትዮጵያውያንና የማህበራዊ ሚዲያ አጠቃቀምን በተመለከተ አወያይታ የሚከተለውን ዘገባ ሰርታለች። ማህበራዊ ድረገጽ በዓለም ዙሪያ ሁለት ቢሊዮን ተጠቃሚዎችን አፍርቷል። በተጠቃሚዎች ብዛት ከማህበራዊ ድራምባዎች ፌስቡክ ቀዳሚውን ስፍራ ይዟል። በቢሊዮን ከሚቆጠሩት የፌስቡክ ተስተናጋጆች መካከል አንድ ነጥብ ሁለት ሚሊዮን የሚሆኑት ከኢትዮጵያ የተመዘገቡ እንደሆኑ በየጊዜው መጠናዊ መረጃ የሚሰጠው ሶሻል ቤከርስ የተባለ ድረገጽ ያስረዳል። በዚህ አሀዝ ላይ ከኢትዮጵያ ውጪ የሚኖሩ ፌስቡክ ተጠቃሚዎች ቁጥር ሲጨመር የተገልጋዩን ቁጥር ወደ 1.8 ሚሊዮን ከፍ እንደሚያደርጉት ይገመታል። በኢትዮ ቴሌኮም ላይ የተሰራ ጥናት እንደሚያሳየው በአሁኑ ሰዓት 90 ሚሊዮን ከሚደርሰው ህዝብ ቁጥር 34 በመቶ የሚሆነው የሞባይል ስልክ አገልግሎት ተጠቃሚ ነው። 2.3 ከመቶ የሚሆነው ደግሞ የኢንተርኔት አገልግሎት ይጠቀማል። ኢንተርኔት አገልግሎት የመጠቀም እድል ካለው ውስጥ 85 በመቶ የሚሆነው የማህበራዊ ሚዲያ አገልግሎት ተጠቃሚ ነው። ፌስቡክ በተጠቃሚዎች ብዛት ከማህበራዊ ድረገጾች ቀደም ቀዳሚውን ስፍራ ቢይዝም የተጠቃሚዎቹ ማንነትና የአጠቃቀም ተቃርኖቹ በብዙ የሚያነጋግር ነው። ማንነታቸውን ደብቀው ራሳቸውን በተለያየ ማንነት የሚያስተዋውቁ፣ የማንነታቸውን መደበቅ እንደ ጥሩ አጋጣሚ በመጠቀም በስድብ አካባቢውን የሚያበላሹ፣ ራሳቸውን በምስል ድምፅ እየቀረጹ ከማዶ ማዶ የሚሰዳደቡ፣ እምነትና ምዕመናንን የሚዘልፉ፣ ብሔርን ከብሔር በነውረኛ ቃላት የሚወርፉ ስንክሳረኞችን ጨምሮ የያዘ መድረክ ቢሆንም የመናገርና የመጽሐፍ ነጻነት መብት በታፈነባቸው አገሮች እንደ አይነተኛ ሚዲያ ሆኖ አይነተኛ ሚዲያን ወይም ሜይን ስትሪም ሚዲያን መስሎ ሲያገለግል ቆይቷል። ይህን መድረክ እንደ አይነተኛ ሚዲያ ከሚገለገሉበት ኢትዮጵያውያን ተጠቃሚዎች ውስጥ አዲስ መረጃዎችን የሚያቀርቡ፣ ሀሳባቸውን በለዘብታ ተዋሶ የሚያንሸራሽሩ፣ በፖለቲካዊ ኢኮኖሚያዊና ማህበራዊ ርዕሰ ጉዳዮች ላይ ያሏቸውን አቋም በሚያንጸባርቋቸው አስተያየቶች የሚገልጹና ርዕቱ ሀሳቦችን በማመንጨት የሚያወያዩ የሚያነቃቁና የሚከራከሩትም ተጠቃሾች ናቸው። እንዳልካቸው ኃይለ ሚካኤል ትምህርትን በኢንተርኔት ስለማቅረብ ኢለርኒንግ አስመልክቶ ጥናት ያደረገ የቀድሞ የአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር፣ አሁን ደግሞ በዩናይትድ ስቴትስ ኦሪገን ዩኒቨርሲቲ የዶክትሬት ተማሪ ነው። እንደ አውሮፓውያን አቆጣጠር ከ2008 ዓ.ም ጀምሮ ከማህበራዊ ሚዲያ ጋር ቁርኝት እንዳለው ይናገራል። ያለኝ ቁርኝት ከመማር ራሴን ሀሳቤን ከመግለጽ ባለፈ ከሌሎች ተመሳሳይ ሀሳብ ካላቸው ሰዎች ጋር እንድገናኝ ረድቶኛል። ኢትዮጵያን የፖለቲካ የማህበራዊና የኢኮኖሚ ሁኔታ በደንብ እንድረዳበት እና በእኔ ሀሳብ ዙሪያ የሚስማሙ ሰዎች ምን አይነት ሀሳብ አላቸው የሚለውን እንድረዳበት የረዳኝ የግንኙነት መንስኤ የሆነ ትልቅ ክስተት ነው። በመምህርነት በትምህርት አስተዳደርና በጋዜጠኝነት ረዘም ያለ ጊዜ ያሳለፈው የት ነበር ክታደለ ከማህበራዊ ድረገጾች አንዱ የሆነውን ፌስቡክ መጠቀም ሲጀምር ከጓደኞቹና ከቤተሰቦቹ ጋር የግልና የቤተሰቡን ጉዳዮች ነበር የሚያካፍልበት። አንድ ላይ ወደ ጋዜጠኝነቱ በመደበኛ ከገባ በኋላ በተለያዩ ጋዜጦችና መጽሔቶች የምሰራቸውን ወይም የምጽፋቸውን ጽሑፎች በዚሁ ድረገጽ ማካፈል ጀመርኩኝ። ከሁለት ሺ አስራ ሁለት ላይ ኢስት አፍሪካን የሚል አንድ ብሎግ ጀመርኩ። ግን ያንን ብሎግ የሚያነብልኝ ብዙ ሰው እንዳልነበረ ሳረጋግጥ ካሉኝ ጊዜዎች በሙሉ አብዛኛውን ጊዜ እየሰጠሁኝ በ ፌስቡክ እና በትዊተር እንደዚህ የተለያዩ ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ጉዳዮችን አነሳለሁ። ሁለቱም እንግዶቼ ማህበራዊ ሚዲያን እንደ አይነተኛ ሚዲያ ይገለገሉበታል፣ መረጃን ይሰጡበታል፣ መረጃን ይቀበሉበታል፣ ከሌሎች ሰዎች ጋርም ይተዋወቁበታል። የት ነበር ከታደለ ሲናገር እያንዳንዷን የዕለት ተዕለት እንቅስቃሴያችንን ወደፊት አምጥተን ለመወያየት እድል ፈጥሮልናል ይላል። እያንዳንዱን የእለት ተዕለት እንቅስቃሴያችንን ወደፊት አምጥተን እንድንወያይበት እንድንነጋገርበት የሚያደርገን አንድ ራሱን የቻለ ማዕቀፍ ሆኖ በተለይ ለኢትዮጵያውያን ደግሞ እንደ ማንኛውም ማህበራዊ ደረጃ ዝም ብለን ፎቶ ለጥፈን ወይም የተለያዩ የቤተሰብ ጉዳዮችን የምንነጋገርበት ሳይሆን ባለን የሚዲያ ችግር የተነሳ ነጻ ጋዜጣ፣ ነጻ መጽሄት፣ ነጻ ሬድዮና ቴሌቪዥን ዜጎች በተለያዩ ጉዳዮች ላይ መወያየት የማይችሉበት ሁኔታ ስላለ፣ በሀገሪቱ ውስጥ በዚህ ሰዓት ሰዎች ሙሉ በሙሉ ጊዜያቸውን ፊታቸውን ወደ ማህበራዊ ድረገጾች አምጥተዋል ብዬ አስባለሁኝ። እዚህ እኮ የሚነሳው አንዳንድ ጊዜ የፓርላማ ጥያቄ ነው እንዳልካቸው ማህበራዊ ሚዲያ ላይ ረጅም ጊዜን ያሳለፈ በመሆኑ ማህበራዊ ሚዲያ ለኢትዮጵያውያን ተጠቃሚዎች እየሰጠ ያለውን አገልግሎት ያስረዳል። ኢትዮጵያ ብዙ መገናኛ ብዙኃን የታፈነባት ሀገር ስለሆነች ማህበራዊ ሚዲያ ይሄንን መገናኛ ብዙኃን የሚጫወቱትን ሚና ተክቶ እየተጫወተ ነው። በአሁኑ ሰዓት እንግዲህ የኢትዮጵያ ሚዲያ የታፈነባት ሀገር ናት ስንል ዳታም አለን። በየሳምንቱ የሚታተሙ መጽሄቶች ቁጥር እና ጋዜጦች፣ መጽሄቶች አንድ ላይ ተደምረው ለምሳሌ ናይሮቢ ኬንያ ከሚታተመው የዴይሊ ኔሽን የሚባለውን ጋዜጣ ብንወስድ ድምሩ አንድ አይሆን። በጣት የሚቆጠር የሬዲዮ ጣቢያ ነው ያለው። አንድ ለእናቱ የሆነ ቴሌቪዥን ጣቢያ ነው ያለው እና ማህበራዊ ሚዲያዎች አሁን እየተጫወቱ የመጡት ሚና ይሄንን የመተካት ነው። እንግዲህ ማህበራዊ ሚዲያ ዋነኛው ጥቅሙ ዜጎች በአካባቢያቸው የሚካሄደውን ነገር ፎቶ አንስተው ሊሆን ይችላል፣ ቪዲዮ ቀርጸው ሊሆን ይችላል ወደ ማህበራዊ ድረገጽ ያመጡታል። ወደ ፌስቡክ ሊሆን ይችላል፣ ወደ ትዊተር ሊሆን ይችላል። እንግዲህ አሁን ሰሞኑን እራሱ በኢትዮጵያ እየተካሄደ ያለውን የኦሮሞ ተማሪዎች ተቃውሞ በመጀመሪያ የዘገቡት ማህበራዊ ሚዲያ ተጠቃሚዎች ናቸው። ይህን በማድረጋቸውም ቪኦኤን ጨምሮ ሌሎችም ትልልቅ የሚዲያ አውታሮች ለጉዳዩ ትኩረት ሰጥተው እንዲዘግቡት ማድረግ ችለዋል። ኢትዮጵያኖች ማህበራዊ ሚዲያን በተለያየ መንገድ እንደሚጠቀሙበት የሚናገረው እንዳልካቸው አንደኛ ያው ራሳቸውን ለመግለጽ ይጠቀሙበታል። ፖለቲካ አስተሳሰባቸው ለማራመድ ይጠቀሙበታል። የሃይማኖት የባህል እና የተለያዩ ህይወታቸውን ተሞክሮ የሚያኳፍሉበት ድርገው ይጠቀሙበታል። ነገር ግን ይህን በሚያደርጉበት ወቅት ማህበራዊ ሚዲያ ላይ ማንነታቸውን ይደብቃሉ። ከሌሎች ሀገሮች የፌስቡክ ተጠቃሚዎች ጋር ሳነጻጽረው የኢትዮጵያ ወይም የማህበራዊ ሚዲያ ተጠቃሚዎች በብዛት ራሳቸውን ይደብቃሉ። ማህበራዊ ሚዲያ በርካታ ጸሐፊዎች እንዲፈጠሩም እድል ፈጥሯል የሚለው እንዳልካቸው አሁን ጥቅሙን እየተረዱ የመጡት ሁሉ በሚገባ መቀላቀል ሲጀምሩ ማንነታቸውን ደብቀው የሰው ማንነት እየተላበሱ መድረኩን የስድብ መድረክ በማስመሰል ተገልጋዮችን የሚያረቁ ተጠቃሚዎች እየጠፉ እንደሚመጡ ይገልጻል። ሁለቱም አስተያየት ሰጪዎች አሁን ያለው ማህበራዊ ሚዲያ በርካታ የአጠቃቀም ችግሮች ቢኖሩበትም፣ የተጠቃሚዎች ቁጥርና ጠቀሜታውን የሚያውቁ ሰዎች እየተበራከቱ በመምጣታቸው የመንግስት ፖሊሲ ላይ ተጽዕኖ ማምጣት የሚያስችልበት ደረጃ ላይ እየደረሰ መምጣቱን ጭምር ይናገራሉ። ዛሬ ምሽት ያሰማናችሁ ዝግጅቶች በቂ መረጃዎች አስጨብተዋችኋል። እናንተስ የማህበረሰብ የመገናኛ ብዙሀንን እንዴት ትጠቀማላችሁ? ሀሳቦቻችሁን አካፍሉን። በፌስቡክ አት ቪኦኤ አማሀሪክ በትዊተርም እንዲሁ አት ቪኦኤ አማሀሪክ ላይ ታገኙናላችሁ። በሰላም በጤና ያገናኝን እያል የምንሰናበታችሁ ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜርና እኔም መስታወት አድረገው ነኝ and Melkam Shit I was wondering if after all these years you'd like to me to go over everything. They say the time This program has come to you from The Voice of America, Washington.